ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የሊበራል ፓርቲ ምክትል መሪ የፖሊሲ ለውጥና የትኩረት አቅጣጫ የዋን ኔሽን ፓርቲ ተገዳዳሪ ለመሆን አይደለም አሉ። የአውስትሬልያ ፌዴራል መንግሥት በክፍለ ዘመኑ አጋማሽ 80 በመቶ አውስትራሊያውያን የቴፍ ኮሌጅና ዩኒቨርሲቲ ምሩቃን እንዲሆኑ ወጠነ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። አዲሷ የሊበራል ፓርቲ ምክትል መሪ የፖሊሲ ለውጥና የትኩረት አቅጣጫ የዋን ኔሽን ፓርቲን ለመገዳደር አይደለም ሲሉ አመላክቱ። ባለፈው የሜይ ጠቅላላ ሀገራዊ ምርጫ ወቅት የዋን ኔሽን ዋነኛ የሕዝብ ድጋፍ በሦስት እጥፍ ያደገ ሲሆን፣ የሊበራል ፓርቲ አሽቆልቁሏል። ምክትል የሊበራል ፓርቲ መሪዋ ጄንሂውም የድምፅ ሰጪዎች የሊበራል ፓርቲ ድጋፍ ማሽቆልቆሉን እውነትና አሳሳቢ መሆኑን አልሸሸጉም። ይሁንና ፓርቲያቸው በእሳቸውና በአንገስ ቴለር አመራር ወቅት የዋን ኔሽን አምሳያ ለመሆን እንደማይጠር አመላክተዋል። በማያያዝም የሊብራል ፓርቲ ከቶንም የሮሮ ፓርቲ አይሆንም ወይም ስርዓተ አልበኛ ፓርቲ አይሆንም። ወደ ቀኝ ክንፍ እንዳናዘም እርግጠኞች ልንሆን ይገባናል። ወደ ግራ ክንፍም እንዳናዘም እርግጠኞች ልንሆን ያሻል። የምንሻው የሊበራል ፓርቲ ስለምን እንደቆመ ለማን እንደሚፋለም የመልካም ዕድልና ተነሳሽነት ፓርቲ መሆኑን ለሕዝብ ማስገንዘብ ነው። ለሕዝብ ማስጨበጥ የምንሻው ምንድን ነው? መጪው ዓመት ካለፈው ዓመት የተሻለ እንደሚሆን ነው። ያን በሊበራል አመራር ወቅት ኖራቸው አያውቅምና ብለዋል። አዲሱ የሊበራል ፓርቲ መሪ አንገስ ቴለር በበኩላቸው ወደ አውስትራሊያ የሚመጡ ፍልሰተኞች ቁጥር በእጅጉ በመቀነስ ጥራት ያላቸው ፍልሰተኞችን ማስገባት እንደሚሹ ተናግረዋል። ይኸው የአቶ ቴለር ኢሚግሬሽን ፖሊሲ ለውጥ አተያይ ከዋን ኔሽን ጋር የሚያዝ ምክር ውጤት ነው የሚል ትችትን አስከትሎባቸዋል። በሌላ በኩል አቶ ቴለር የመንግሥትን አግባብ የለሽ ወጪ ለመቀነስ ከመንግሥት ጋር ተባብረው መስራት እንደሚሹ ደብዳቤ መጻፋቸው የተጠቀሰ ሲሆን፣ ሆኖም በጅሮንድ ጂም ቻልመርስ ካለፈው የሊብራል የአቃቤ ንዋይ ቃል አቀባይ ራሳቸውን ለማሸሽ ያደረጉት ማስመሰያ ነው ሲሉ አጣጥለውታል። ይህ በዚህ እንዳለም የዓለም አቀፉ የገንዘብ ድርጅት አይምኤፍ የአውስትሬሊያ ፌዴራል መንግሥት ምጣኔ ሀብቱን እየመራበት ያለውን መንገድ ክወናው የተገባደደም ባይሆን ማለፊያ አካሄድ ነው ሲል አሞካሽቷል። አይኤምኤፍ የፌዴራል መንግስቱ አዋኪ በሆኑ ሁኔታዎች ውስጥ ምጣኔ ሀብቱን በማለፊያ ሁኔታ መርቷል ብለዋል። በታካይነት ግና መንግሥት ለመሠረተ ልማት መዋለ ንዋይ ፍሰት ቅድሚያ እንዲሰጥ የቁሶችና አገልግሎቶች ታክስ ጭማሪ፣ የከርሰ ምድር ሀብት ታክስ ጭማሪና የኩባንያ ግብር ቅናሽ እንዲያደርግ ጥሪ አቅርበዋል። የፌዴራል ትምህርት ሚኒስትር ጄሰን ክሌር በመጪዎቹ ጊዜያት ከወዲሁ ተጨማሪ የትምህርት ድጎማን እንደሚሹ አመላከቱ። አቶ ክሌር በዘንድሮው ዓመት የአውስትራሊያ ዩኒቨርሲቲ ገቢ ተማሪዎች ክብረ ወሰን የሰበረ እንደው ጠቅሰው ይህም የቀድሞዎቹ የቦብ ሆክና ፖል ኬቲንግ ሌበር መንግሥታት ውርሳ አሻራ ውጤት ናቸው ሲሉም ተናግረዋል። አክለውም የአሁኑ ኢላማ በክፍለ ዘመኑ አጋማሽ ላይ ሰማንያ በመቶ ያህል የአውስትሬሊያን የቴፍ ወይም የዩኒቨርስቲ ዲግሪ ምሩቅ እንዲሆኑ ማስቻል ነው። እዚህ ለመድረስ የምናመራ ከሆነ ቴፍ እና ዩኒቨርስቲዎች ላይ መዋለነዋይ ማፍሰስ አለብን። እንዲያ ስናደርግ አያሌ ሰዎች እኒህን ክህሎቶች ይቀዳጃሉ ብለዋል። የአፍሪካ ህብረት በዓለም ላይ ትላልቅ የአየር በካይ ሀገራት ለአፍሪካ ሀገራት የአየር ንብረት ለውጥ መቋቋሚያ የገንዘብ ድጋፍ እንዲያደርጉ ጥሪ አቅርበዋል። የህብረቱ ሊቀመንበር ሙሐመድ አሊ ዩሱፍ የአፍሪካ ሀገራት የአየር ንብረት ለውጥ ዋነኛ አስተዋጽኦ አድራጊዎች ሳይሆኑ ለአየር ብክለቱ ተቋቋሚነት መዳረጋቸውን አስገንዝበዋል። በዩናይትድ ስቴትስ መንግሥት መሠረት ከዓለም አስር ዋነኛ አየር በካዮች ቻይና፣ ዩናይትድ ስቴትስ፣ ህንድ፣ 27ቱ የአውሮፓ ህብረት ሀገራት፣ ሩሲያ፣ ኢንዶኔዥያ፣ ብራዚል፣ ጃፓን፣ ካናዳና ኢራን ናቸው። በዚሁ ወደ ውጭ ምንዛሪ ተመናመራለን አንድ የአውስትራሊያ ዶላር 19 ኢትዮጵያ ብር ከ56 ሳንቲም ይዘረዘራል። አንድ የአውስትራሊያ ዶላር 70 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 59 ዩሮ ሳንቲም ይመነዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ሲድኒ ብራ ይሆናል፣ ዝቅተኛ 18፣ ከፍተኛ 28። ሜልበርን ረፋዱ ላይ የካፋል፣ ዝቅተኛ 23፣ ከፍተኛ 36። ብሪስበን ብራ ይሆናል፣ ዝቅተኛ 20፣ ከፍተኛ 28። ፐርስ ፀሐይማ ይሆናል፣ ዝቅተኛ 14፣ ከፍተኛ 28። አድላይድ ረፋዱ ላይ የካፋል፣ ዝቅተኛ 25 ከፍተኛ 31። ሆባርትስ ረፋዱ ላይ ካፋል ዝቅተኛ 16 ከፍተኛ 31። ካምብራ በአብዛኛው ፀሐማ ሆኖ ይውላል ዝቅተኛ 11 ከፍተኛ 30። ዳርዊን ብራ ይሆናል ዝቅተኛ 26 ከፍተኛ 32። አዲስ አበባ በከፊል ፀሐማ ይሆናል ዝቅተኛ 11 ከፍተኛ 25። ዜናዎቹን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናያስመልን። የሊበራል ፓርቲ ምክትል መሪ የፖሊሲ ለውጥና የትኩረት አቅጣጫ የዋን ኔሽን ፓርቲ ተገዳዳሪ ለመሆን አይደለም አሉ። የአውስትሬልያ ፌዴራል መንግሥት በክፍለ ዘመኑ አጋማሽ 80 በመቶ አውስትራሊያውያን የቴፍ ኮሌጅና ዩኒቨርሲቲ ምርቋን እንዲሆኑ ወጠን የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።